በስብሰባው የመንግስት የትምህርት ተቋማት ኃላፊዎች በጀርመን የተማሩና በተለያዩ የጀርመን ተቋማት የሚሰሩ ወገኖች ተሳታፊ ሆኗል። በዕለቱ በትምህርትና ስልጠና ላይ ያተኮሩ ጥናታዊ ጽሑፎች ቀርበው ውይይት ተካሂዶባቸዋል። በኢትዮጵያ የጀርመን ኤምባሲ የባህል አታሼ የሆኑት ሚስተር ስቲፈን ቬንት ለዶቼ ቨለ በሰጡት አስተያየት ተከታይን ብለዋል። ጀርመን ጋቨርንመንት ጀርመን ለጀርመን መንግስትና ለጀርመን ኤምባሲ አሉምናይ ፖርታል በጣም ጠቃሚ ነው። ስለሆነም ነው አቅማችን በቻል ነው ሁሉ ድጋፍ የምናደርገው። ከአውደ ጥናቱ አስተባባሪዎች ወይዘሪት ኢማን የወንድወሰን እንዲህ ብላናለች። በዚህ ፕሮግራም ውስጥ በዛሬው ቀን ኖ ፊውቸር ዊዛውት ኤጁኬሽን ወይም ደግሞ ወደፊታችን በካለ ትምህርት አይሆንም በሚል መርሃ ግብር ፕሮግራም አዘጋጅተን ነበረ። እዚህ ላይ ከጀርመን የተመለሱ ሰዎች፣ እንዲሁም ደግሞ የተለያዩ ኤክስፐርቶች ኢትዮጵያ ውስጥ ኤጁኬሽን ላይ ምን እየሰሩ ነው ትምህርት ላይ ምን እየሰሩ ነው የሚለውን ፕሮግራም ነበር ያቀረብ ነው እዚህ ላይ የተለያዩ ፕሮጀክት ሀሳብ ያላቸው ሰዎች አቅርበው ነበረ እዛ ላይም ብዙ ውይይት ተደርጓል እንዲሁም ውይይት ከውይይት በኋላ ይህንን ፕሮጀክታቸውን እንዴት ሰፋ አድርገው ለኢትዮጵያ በሚጠቅም ሁኔታ አስፋፍተው የወደፊት የኢትዮጵያ ኢትዮጵያን በትምህርት እንለውጣታለን በሚል መርሃ ግብር ተካሂዷል ይሄ ፕሮግራም በስብሰባው ጥናታዊ ጽሁፍ ካቀረቡት መካከል በአዲስ አበባ ዩኒቨርሲቲ የኢትዮጵያ ከፍተኛ ትምህርት ተቋማት ዳይሬክተር ዶክተር አበባው ይርጋ ይገኙበታል። ዶክተር አበባው በጥናታዊ ጽሁፋቸው የከፍተኛ ትምህርት ተቋማት ያላቸውን ጠንካራ ጎንና ደካማ ያሉትን በዝርዝር አስቀምጧል። በተለይ ደካማ ጎንን በተመለከተ እንዲህ አብራርተውልናል። የኢትዮጵያ ከፍተኛ ትምህርት ተቋም ሴክተር ካጋጠሙት ትልቁ ችግሮችና አንደኛው ነው ብዬ የማስበው ጥራት ነው። ይሄ ምንም ማንም ሊክደው የማይችል ስለሆነ ሁሉም በጋራ ሊሰራና ሊያስብበት የሚገባ ነው። ለዚህ ደግሞ ዋነኛ ተጠያቂ ብዬ እዛም ላይ ያቀረብኩት ምንድን ነው፣ የጥራት ባህል ወይም ኳሊቲ ካልቸር የለንም በስቴክሆልደሩ በሙሉ። ሁለተኛ ደግሞ ያው የፖሊሲ ችግር የለብንም። ያጣ ነው ምንድን ነው፣ አፈጻጸም ነው። የትምህርቱ ሴክተር በመንግስት በኩል ከፍተኛ በጀት የተመደበለት በበጀት ረገድ ነገር ግን ያንን በአግባቡ ተጠቅመን የሚጠበቀውን ያህል የትምህርት ጥራት ማምጣት አልቻለም። ስለዚህ ሁሉም የየራሱን የቤት ስራና ኃላፊነት ወስዶ እንዲሰራ የበለጠና ጥራት ያለው አግባብነት ያለው ትምህርት መስጠት እንድንችል በጋራ እንስራ ነው። ተሳታፊዎቹ በቀረቡት ጥናታዊ ጽሑፎች ላይ ተንተርሰው የመከሩ ሲሆን በትምህርቱ ዘርፍ የተሻለ አስተዋጽኦ ማበርከት እንደሚጠበቅባቸውም ተነግሯል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።